ከዓመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት ወዳጅ የሚያፈሩበት እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል። በመጀመሪያ የማህበረሰብ ስልጠና ላይ ነበረ የምንሰራው። ከያስ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ አለም ላይ ኢትዮጵያ ውስጥም፣ አፍሪካ ውስጥ፣ አለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰለጥነ የነበሩት ወጣቶች ለሚቀጥለው ከስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት ትምህርት አለን። እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጠው የሚሰለጥንበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይ መሄጃ አጠው ሰዎች ሰርከስ ሰሩ ለማየት ከፈለጉ መጠው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው። ፍካት ሰርከስ ባለፉት አስራ ስድስት ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከሀምሳ በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከእነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል ሲል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህጻናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው። የኛ በጣም ደስ የሚለና ምን ከውራበት ፕሮጀክታችን ደግሞ ላለፉት አስራ ሁለት አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት ስድስት ቀን ነው ምንሄደው። መሰኞ፣ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ፣ እዛ ረጅም ጊዜ ይቆያሉ። አመት ሁለት አመት የሚቆዩበት ሁኔታ አለ እና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ በእኛ በኩል ያው የሚሰጥ እየስዕልን አለ። ከዛ ደግሞ የዶክተር ክላውን የሚባል አለ፣ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው የራሳችን የፍታት ሰርከስ አርቲስቶች ናቸው እዛ የሚሄዱት ዶክተሮች የታመመ ፓርቲ ያክማሉ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን እዛ ላይ ነው የምንሰራው በጣም ተለር አለው ልብሳችን የተለያየ ቀለም ስለሆነ ይስባችኋል እያጫወትን ምናምን ነው እንትን የምንለው ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ መጀመሪያ ሀሳባችን የነበረው ሕጻናቶቹ ላይ ነበረ ለመስራት ያሰብ ነው ይህንን ስራ ስነልቦናቸው ላይ ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ፣ ያው የልጆቻቸውን ህመሚያ ያሉ ስለዚህ አእምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ ልጆቹ እኛ ስንመጣ ሁሉም ሰርቪስ ብሏቸው ነው የሚቀበሉ ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል። የዛን ሰዓት ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችን ና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎች ና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ ሁለት ሺ አስራ አምስት ና እንዲሁም ሁለት ሺ አስራ ስምንት ዓመተ ምህረት የመጀመሪያው ና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጃ ይገልጻል። ከዚህ በተጨማሪ ያው ፍካት ሰርከስ ኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና አውሮፓም ሌላም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫል። እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን ሁለት ሺህ አስራ አምስት በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረና እሱ አሸናፊ ሆኖ የመጀመሪያውን የአፍሪከን ሰርከስ ፌስቲቫል አዘጋጀን ሁለት ሺህ አስራ አምስት ላይ እና ያው አፍሪከን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በሁለት ሺህ አስራ ስምንት ነበረ የተካሄደው እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ አስራ ሁለት ሺህ ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ። አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ። ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ። ኮቪድ አስራ ዘጠኝ በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ